ጤናና አካባቢ። የአረሙ ባህሪ ምንድን ነው? አሁን በጋው ሲመጣ ፈጽሞ የሌለም የሚመስለው የሀይቁ ውሃ ሲሸሽ ይደርቃል። ልክ በሶስት ወር ውስጥ ነው የሀይቁን ዳርቻ ሙሉ በሙሉ የሚያለብሰው በክረምቱ ባገኘው ንጥረ ነገር ማለት ነው። ክረምቱ ከመምጣቱ በፊት መስራት ያለባቸው በርካታ ስራዎች አሉ። ለምሳሌ ያው ማሽን ቢገዛ ማሽኑ የሚያገለገለው ከነሐሴ እስከ ህዳር ነው። ቅንጥብጣቢው በወንዝ ይቆያል፣ ዘሩ በአፈር ይቆያል። ስለዚህ በጋው ላይ ስራ ካልተሰራ ክረምት ላይ እንደገና ተመልሶ ጥቅምት፣ መስከረም ሲመጣ ጫጫታ ማሰማት ምንም ጠቀሜታ የለውም። በባህር ዳር ዩኒቨርሲቲ የውሃ ስነ ምህዳር ተባባሪ ፕሮፌሰር ዶክተር አያሌው ወንዴ እንቦጩን ከሀይቁ ላይ ሳይቆራረጥ የሚነቅል ማሽን ነው የሰራሁት እና ሳይዟ በአንዴ ሁለት ነጥብ አምስት ከሶስት ሜትር ኪዩብ መሸከም የምትችል ማሽን ናት የተሰራቸው። እዚሁ ጣና ቂርቆስ አካባቢ ባለው እንቦጭ ደሄጀው ሞክሪያት ነበረ ውጤታማ ወጣት አራጋው ደስታ ጣና ሐይቅን የወረረውን አረም ለማስወገድ የሚረዳ ማሽን በግሉ መስራት የቻለ የሜካኒካል ኢንጂነሪንግ ምሩቅ። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምንሰነበታችሁ። እምቦጭ የሚል ስያሜ የተሰጠውን የውሃ ላይ አረም ከጣና ሐይቅ ላይ ለማስወገድ የዘመቻ የመሰሉ እንቅስቃሴዎች በክረምትና ክረምቱ ከወጣ በኋላም ታይተዋል። ይህ የውሃ ቀበኛ ተክል ግን እንደውም ከዚህ ቀደም ወዳልታየባቸው አካባቢዎች ሁሉ እየተዛመተ መሆኑን ለመረዳት ችለናል። አረሙን ለማጥፋት የሚደረጉ ጥረቶች እንዴት ይቀጥሉ? የመንግስትም ሆነ የዜጎች አስተዋጽኦስ ምን መልክ ይኑረው? ዛሬም የሚያነጋግር መሆኑን ጉዳዩን በቅርበት የሚከታተሉ ያሳስባሉ። እኛም ትኩረት ሊሰጠው የሚገባ በመሆኑ ዛሬም ልናነሳ ወደድን። አብረን እንቆይ። ያባይራ አገሬው እምቦጭ እያለ የሚጠራው የውሃ ላይ አረም የጣና ሐይቅን ከወረረ ከስድስት ዓመታት በላይ እንደተቆጠረ ሁኔታውን በቅርበት የሚከታተሉ የአካባቢው ምሁራን ይናገራሉ። ቀደም ሲል በሀይቁ አቅራቢያ የሚኖሩ አርሶ አደሮች እየቆረጡም ሆነ እየነቀሉ ሊያጠፉት የሞከሩ ቢሆንም እያደር መስፋፋቱ የቀጠለው አግባብ ያለው አረሙን የማጥፋት እርምጃ ባለመወሰዱ እንደሆነ ነው በባህር ዳር ዩኒቨርሲቲ የውሃ ስነ ምህዳር ተባባሪ ፕሮፌሰር ዶክተር አያሌው ወንዴ ገለጹልን። የሀይቁን ውሃ በክረምትና በጋ የሚኖር የመቀነስና መጨመር ሁኔታ ተከትሎ መሬቱን ለእርሻም ሆነ ለግጦሽ በዘፈቀደ መጠቀሙም ሌላው አረሙን የልብ ልብ ሰጥቶ ለመስፋፋት መንስኤ መሆኑንም ይናገራሉ። በጣና በክረምት ወራት ውሃው ይጨምር ማለት አራት ኪሎ ሜትር ድረስ ያለብሰዋል። ህዳር፣ ታህሳስ ጥር ሲመጣ ውሃው እየሸሸ ሲሄድ፣ እንስሳት በሙሉ ይገቡና የአረሙን ዘር በኮቴያቸው ይቀብሩታል። ልቅ ግጦሽ ያሉ ይቅድም ይሄ ነው። አዎ፣ ምክንያቱም ከተቀበረ ለረዥም ዓመታት ዘሩም ደለል ውስጥ መቆየት ይችላል። ስለዚህ አወጋገሉን አስቸጋሪ ያደርገዋል። የባህር ሸሽርሻም በተመሳሳይ ነው። ምክንያቱም የማቃጠል ስራ ስንሰራ መልሶ የማቋቋም ስራ መስራት አለበት። ለምሳሌ በዓለም ላይ ብዙ ህይወታቸው ያልተመናምን አካባቢዎች በንጎጫ አይጠቁም። ምክንያቱም እነሱ አብረው ስለሚይዙት ጥላ ይሆኑታል። አይመቸውም። እንደኛ ባዶ ራቁቱን አይሆንም። ሀይቁ ማለት ነው። መልሶ ለማገገም ደግሞ የሀይቁን ዳርቻ በውል መለየት ያስፈልጋል። እንደው ዝም ብሎ እየተከተሉ አራትም አምስት ኪሎ ሜትር ሲሸሽ መሬት የሸነሸሩ የመስጠት ጉዳይ አይደለም፣ ነው እኛ የምንለው። እንደዚህ አይነት ነገር ይከናወናል። አዎ አሁን እኮ አረቡን ራሱ ከየቦታው የመጣው ህዝብ እያስወገደ ሲሄድ አርሶ አደሩ እየተከተለ በቆሎ ይዘራል እና የሀይቁ ደንበር አይታወቅም። በነገራችን እንቦጭን ከጣና ሀይቅ ላይ ለማስወገድ ህብረተሰቡን ያካተቱ የተለያዩ እንቅስቃሴዎች መደረጋቸው ታይቷል። የተሻለ ለውጥ ሊያስገኝ ግን አልቻለም። አሁንም ዶክተር አያሌው የተለያዩ ጥረቶች ከዚያም ከዚህም እየተደረጉ ነው፣ ግን ዞሮ ዞሮ ከአርሶ አደሩ ልፋት ድካም አልወጣም። ከስድስት ዓመቱ የተለየ ስልትም ምናልባት ዜጋው በየቦታው ስለ ጉዳዩ ከማንሳት የተለየ ብዙም እዛ አካባቢ እየተሰራ አይደለም። የተለያዩ አማራጮች ይቀርባሉ፣ እኛም ጋር እንነጋገራለን። በተለያየ መንገድ ማስወገድ ይቻላል አረሙ ግና፣ አግባብ በሆነ መንገድ ማከም ያስፈልጋል። ቅድም እንደጠቃቀሱት በተለያየ ጊዜ በዘመቻ መልክ ሰዎች ከተለያየ አካባቢ ሳይቀር እየመጡ ለመንቀል መሞከራቸው ይነገራል። አሁን እርስዎ እንደሚነግሩኝ ምንም የተለወጠ ነገር የለም። በተለይ አሁን ወቅቱ የበጋ ወቅት ነውና ነው እና እንዴት ለውጥ ላይ ኖሮ ቻለ። ውሃ በጣም አስቸጋሪ ነው። ውሃ ውሃ ላይ መስራት ለእኛ ሀገር ህዝብ ምቹ ሁኔታ አይደለም። በተለያዩ ይህን የነፍስ ወከፍ መሳሪያዎች መታገዝ አለበት። ለምሳሌ ውሃ ስንገባ አለቅት ትይዘናል። ውሃ ስንገባ ቢንቢ አለ። ውሃ ስንገባ እባብ አለ። እንግዲህ አስቢው እስከ ሁለት ሜትር ድረስ ጥልቀት ያለው ነው ያለውን ቦጮ። ስለዚህ አርሶ አደሩ እየዋኘ ነው የሚሄደው። ስለዚህ አሁን የከተማው ህዝብም የሌላም አካባቢ ህዝብም ቢመጣ እዛችው አካባቢ ያለችውን ሰብሰብ አድርጎ በስነስርዓት ማከማቻ አልተዘጋጀለትም። ስለዚህ ያንን ቀደም ብሎ በበጋው ወቅት ወርፍ ከመጥለቅለቁ በፊት ስራዎችን መስራት ያስፈልጋል። እንደገና የሰው ድርሻ አለው። ለምሳሌ ሩቅ ያላችሁት እናንተ በውጭ ያላችሁት ዜጎች በቴክኖሎጂ፣ በእውቀት፣ በገንዘብ እኛም ጋር እንደዚሁ ኢንቨስተሮችም በገንዘባቸው ሌላው አካባቢ ያለው ግን በጉልበቱ ማለቱ ነው። አሁን ችግሩን ማየት አንድ ነገር ሆኖ፣ ነገር ግን የእኛ አሁን እዛ ተገኝቶ አረሙን ማውጣት በነገራችን ላይ አንድ ካሬ ሜትር የአረም ሽፋን ለማንሳት አንድ ሰው ሙሉ ቀን ይውላል። ስለዚህ የማይቻል ነው፣ የማይሞክር ነው። ግን አሁን ሲደርቅ ተከታትሎ ስራዎችን የምንሰራ ከሆነ የሚቀጥለው አመት ያለውን ሽፋን እየቀነስ ነው እንመጣለን። እምቦጭን ለማጥፋት የሚደረገው ጥረት የተፈለገውን ያህል ውጤት ማምጣት ያልቻለው ተከታታይ ስራ ባለመሰራቱ እንደሆነ ነው ዶክተር አያሌው ወንዴ ያስገነዘቡት። አረሙ በሚወገድበት ጊዜ የሚወድቁ ፍሬዎቹም ሆኑ ቅንጣቢዎቹ የመብቀልና የመራባት እድላቸው ሰፊ መሆኑንም ልብ እንዲባል አሳስበዋል። ጣና ላይ ቀደም ሲል አረሙን ያስተዋለው የአካባቢው አርሶ አደር የክረምቱን ወራት እየጠበቀ በራሱ ዘዴ ሲያጠራው መሰንበቱን በማስታወስም ከቅርብ ጊዜ ወዲህ ግን ችግሩ በስፋት በመነገሩ ሌላው ወገን ማሽን ይዞ መጥቶ ይረዳኛል በሚል መዘናጋት እንደታየበትም ሳይጠቅሱ አላለፉም። የማሽን ጉዳይ ከተነሳ በውጭ ሀገራት ያሉ ለዚህ ተግባር የሚውሉ ማሽኖችን ተመልክቶ ማሽኑን በመስራት ሙከራ ያደረገው ወጣት የሜካኒካል ኢንጂነሪንግ ምሩቅ አራጋው ደስታ ስለ ጥረቱ እንዲህ ይላል። ቦጩን ከሀይቁ ላይ ሳይቆራረጥ የሚነቅል ማሽን ነው የሰራውትኝ። በአንዴ ሁለት ነጥብ አምስት ከሶስት ሜትር ኪዩብ መሸከም የምትችል ማሽናት የተሰራችው እዚሁ ጣና ቂርቆስ አካባቢ ባለውን ቦጭ ደሄጀ ሞክሪያት ነበረ። ውጤታማ ናት ማሽኗ። እንዴት ነው የሰራሁን? መነሻ ምን ነበር? መነሻው ያው የራሴ ወርክሾፕ አለኝ፣ ጋራጅ አለኝ። ኢንተርኔት ላይ ያሉ ማሽኖችን አያለውኝ፣ ትንሽ ለየት ያረኩበት የእነሱ ይቆርጣልኝ። እምቦጩን ህዘው ላይ ሊቆርጠው ሁሉ ይችላል። እኔ የሰራሁት ደግሞ ከስሩ እየነቀለ ነው የሚችለው። ይህ ማሽን እምቦጭን ነቅሎ የያዘውን ውሃ ጨምቆ የሚያወጣ ነው። አራጋው እንደታዘበው ያረሙ ዘጠና አምስት በመቶ ውሃ ነው። በጣና ሐይቅ ላይ እንደ ልቦ የተንሰራፋው ይህ አረም ታዲያ በዚች ትንሽ ማሽን ተነቅሎ እንደማያልቅ የገለጸው አራጋው ሌሎች ተጨማሪ ማሽኖች ስለሚያስፈልጉ ያንን እውን ለማድረግ ድጋፍ እያፈላለገ መሆኑንም ተናግሯል። የግል አቅሙ እጅግም ስለማያወላዳም ከባህር ዳር ዩኒቨርሲቲ ጋር በመተባበር ከመጀመሪያዋ ማሽን አምስት እጥፍ መያዝ የምትችል በመስራት ሂደት ላይ መሆኑንም ያብራራል። ሀምሳ በመቶ ስራዋ መከናወኑን የገለጸልንን የማሽን ግንባታ ስራ ለማጠናቀቅም ለስራው የሚያስፈልጉ ቁሳቁሶች ግዢ ፈጣን ባለመሆኑ እንጂ በአንድ ወር ውስጥ ሊያልቅ ይችል እንደነበረም ሳይገልጽ አላለፈም። በዚህ ስራው የማማከሩን ድርሻ የያዙት መምህሩ አቶ ብሩ ግርማም ትልቅ ሚና እንዳላቸው ነው ካራጋው የተረዳ ነው የባህር ዳር ዩኒቨርሲቲ መምህር ናቸው አቶ ብሮክ በእርግጥ እኛ በደንብ ዲዛይን ያደረግነው ዲዛይን ከማድረግም አልፎ ኦልሬዲ በደንብ ሲሰራ አሳይተናል አሁን ይህን በላርጅ ስኬል ከባህር ዳር ዩኒቨርሲቲ ጋር ተገናኝተን ኦልሬዲ ስራ ጀምረል ዘጠኝ ሜትር በአራት ሜትር በጣም ግዙፍ የሆነ ጀልባ ነው እየሰራ ነው ያለው አንድ ጊዜ ሄዶ ሀርቨስት አድርጎ የሚመጣው አስራ አምስት ሜትር ኪዩብ ነው በዲዛይኑ መሰረት ማለት ሲኖ ትራክ ታውቂያለሽ አይደለ ገልባጭ መኪና እሱ መሸከም የሚችለው አስራ ሰባት ሜትር ኪዩብ ነው ከሱ የ ሁለት ሜትር ኪዩብ ልዩነት ማለት ነው። ኔ ያው አሁን የጊዜዎቹ ሁኔታዎች ካለቁልን በፍጹም የምንቆይበት ምክንያት የለም። የጣና ሐይቅ መጎዳት የብዙዎችን ስሜት የነካ መሆኑን አጽንኦት የሰጡት አቶ ብሩክ ለማሽኑ የሚሆኑ የተወሰኑ እቃዎችን ማምረት ገሚሱን ደግሞ በፍጥነት መግዛት ቢቻል አንድ ብቻ ሳይሆን በርከት ያሉ ማሽኖችን በአጭር ጊዜ ውስጥ መስራት ይቻል እንደነበርም አመልክተዋል። ከጣና ሐይቅ ላይ እንቦጩን ለማጥፋት ማሽን በመገንባት ስራ የተጠመደው አራጋው ደስታ በየጊዜው የአረሙን ይዞታ እየተመላለሰ እንደሚመለከት ነው የነገረን። እሱም ሆነ ሌሎቹ ወገኖች ያስተዋሉት እምቦጭን በሰው ኃይል ብቻ ማጥፋት ከማድከም የዘለለ ውጤት እንደማይኖረው ነው። በተደጋጋሚ እየሄድኩ እያየሁት ነበረ። ችግሩ በማሽን ካልሆነ በሰው ኃይል ምንም ጭራሹን የማይገፋ ነገር ነው። በጣም ትልቅ ነው። ዛሬ ነቅለውትኝ ነገ ታክቶ ነው የሚገኝ እና ኮንቲኒስ የሆነ ስራ ካልተሰራለት አረሙ አይቀንስም። በጣም በፍጥነት ነው የሚራባው። ከባለፈው እየጨመረ ነው የመጣ እምቦጭን ከጣና ሐይቅ ላይ ለማስወገድ የተለያዩ እንቅስቃሴዎች እንደሚደረጉ ይሰማል። ጉዳዩን በቅርበት የሚከታተሉ ባለሙያዎች የሚሰጧቸውን ምክሮች ከግምት በማስገባት ጥረቶቹ ለውጤት እንዲበቁ ማድረጉ አማራጭ የሚኖረው አይመስልም። እናም ዛሬም ጣና ድረሱልኝ ማለቱ እንደቀጠለ ነው። ጣና ታሟል። ጣና ታሟል። ጣና ታሟል።

አድማጮች ማብራሪያ በመስጠት የተባበሩንን ከልብ እያመሰገንን ለዛሬ ያለውን በዚሁ እናብቃ። አስተያየት ጥቆማችሁ። ሀይለን ሸዋየ ለገሰ ነኝ። ሰላም ሁኑ።